የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ ህጋዊ እውቅና ካላቸውና ሰላማዊ ትግል ከሚያካሄዱ ተፎካካሪ ፓርቲዎች ከምሏቸው ጋር ከሰሞኑ በወቅታዊ ጉዳዮች ላይ ለመወያየት መዘጋጀቱን የመንግስት መገናኛ ብዙኃን ዘግቧል። እንደ ዘገባው ኢህአደግ በጋራ ጉዳዮች ላይ ለመወያየትና ለመደራደር በሚያለያየው ነጥቦች ላይ ደግሞ ለመከራከር ተዘጋጅቻለሁ ብለዋል። የመድረክ ለዲሞክራሲያዊ ምክክር በኢትዮጵያ ሊቀመንበር የሆኑት ፕሮፌሰር በየነ ጴጥሮስ ፓርቲያቸው ለውይይት ብቻ ሳይሆን ለቅድመ ድርድር ለመሳተፍ አጀንዳ እንደያዘ ለዶቼቬሌ ተናግሯል። የቅድመ ድርድር ነጥብ ምን ሊሆን ይችላል ፕሮፌሰር በየነ? መፈለጃ ይታወቃል የፖለቲካው ምህዳር ነው ለሁሉም ተደራሽ እንዲሆን ማለት ሁሉም ብቃት ያለው ፖለቲካ ፓርቲዎች ተወዳድረው የህዝቡን ይሁንታ ለማግኘት በነጻነት የምንቀሳቀሱበት እና ሂደቱም ፍትሃዊ፣ ነጻና ተአማኒ የሚሆንበት አጀንዳ ነው ዋናው። ኢህአደግ የሚያዘጋጀውን መድረክ በጥርጣሬ ዓይን የሚመለከቱ አልጠፉም። መድረኩ ተቃዋሚ ፓርቲዎች በአገሪቱ የፖለቲካ ቀጣይ ጉዞ ተሳትፎ እንዲኖራቸው ተፈልጎ ሳይሆን በአገሪቱ ውስጥ በቅርቡ የተፈጠረውን የፖለቲካ ቀውስ ለማስተምር መንፈስ ያለመ ነው ሲሉም ይተቻሉ። ፕሮፌሰር በየነ ግን የምንሳተፈው ለውጤት ነው ባይ ናቸው። እንግዲህ ከኢህአደግ ጋር በተደጋጋሚ ድርድር ተቀምጬ ያውቃለሁ፣ እና አሁንም ለውጤት እንጂ ውጤትም ማለት በኢትዮጵያ ፖለቲካ ሂዳር ግልጽ ለውጥ የሚያመጣ ሚዳሩን ለሁሉም ብቃት ላላቸው በሰላማዊ አግባብ የፖለቲካ አጀንዳ ይዘው የሚንቀሳቀሱት ሁሉ የሚወዳደሩበት የሚፎካከሩበት መድረክ ለመፍጠር በዚያ ጉዳይ ላይ ለመደራደር ነው አጀንዳችን የሚሆነው እንጂ ስጽ ኢህአደግ ጠርቶ ልክ ካድሬዎቹን ሁሉ አዲስ አለው እንደምል አይነት የዛኔ ጨዋታ ውስጥ አንገባም። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ተባባሪ ፕሮፌሰር የሆኑት ዶክተር ካሳሁን ብርሃኑ መንግሥት ላይ እንዲህ ያለ ትችት እንደሚሰሙ አመልክተው የውይይት መድረኩ የተዘጋጀው የፖለቲካ ቀውሱን ለማስተንፈስ ነው ብሎ መደምደም እንደሚከብድም ይናገራሉ። ባለፉት ጊዜያት እንዲህ አይነት ነገሮች የሚደረጉት ለጊዜያዊ ሁኔታዎችን ለማስታገሻ ነው የሚል ነገር መኖሩን እንሰማለን። ነገር ግን ወደፊትም እንደዚሁ ይሆናል ተደጋጋሚ ነገር ነው የሚታየው ብሎ ከወዲሁ መደምደም ያስቸግራልና የተባለው ነገር በስራ ላይ እንዲውል እየተመኙ በተሻለ መጠን ደግሞ ድል መፍጠቱ የሚሻል ይመስለኛል እንጂ በፊት ስላልተደረገ ወደፊትም አይደረግም ብሎ ዝም ብሎ በደፈናው መደምደም አስቸጋሪ ይሆናል። የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፓርቲዎች ጋር ውይይትና ድርድር እናደርጋለን ካሉትና ከመገናኛ ብዙሃን ዘገባ ውጪ በደብዳቤም ሆነ በአካል በዚህ መድረክ ላይ እንድንሳተፍ አልተነገረንም ያሉት ደግሞ የሰማያዊ ፓርቲ ሊቀመንበር መሆናቸውን የሚናገሩት ኢንጂነር ይልቃል ጌትነት ናቸው። ሰማያዊ ፓርቲ በቅርቡ በተፈጠረው ውስጣዊ ችግር ምክንያት በሁለት አመራሮች መያዙ ይታወሳል። ዶቸቤሌ የፓርቲው ህጋዊ ሊቀመንበር መሆናቸውን የሚገልጹትን በጊዜው አመራር ላይ ያሉትን ሌላኛውን ግለሰብ በእጃቸው ስልክ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ይሁን እንጂ ኢንጂነር ይልቃል ድርድር ከተባለ ከድርጅት ፖለቲካ ውጪ አሁን በኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ምን ይመስላል በሚል መሆን እንዳለበት ያመለክታሉ። በኢትዮጵያ ላይ የህዝብ ጥያቄ የቀረበ ነገር አለ። ከጫፍ እስከ ጫፍ በአራቱም አቅጣጫ ደምም እየከፈለና ህይወቱንም እያጣ ቢሆን የኢትዮጵያ ህዝብ የጠየቀው ጥያቄ አለ። ስለዚህ መንግስት እነዛ ጥያቄዎች መልስ ይሰጣል አይሰጥም ነው ዋናው መሰረታዊ ነገር መሆን ያለበት እና በየእስር ቤቱ የወደቋሉ በብዛት የሞቱ አሉ። በእነዚህ ጉዳዮች ላይ ሁሉ ምንም ነገር ሲባል አልሰማንም እስካሁን። እንደውም ህዝብ እንዳጠፋ እና ይህንን ጥያቄ ያቀረቡ ሰዎች በአግባቡ እንዳልጠየቁ እየተደረገ ብቻ ነው ሲወራ የምንሰማው እንጂ ስለሞቱ ሰዎች በዚህ ሂደት ውስጥ መንግስት ስላጠፋው ስለዚህ ነገር ተጠያቂነት ስለሞቱ ሰዎች ካሳ፣ ህዝብ ስለጠየቀው አስተዳደርና የፍትህና የእኩልነት ጥያቄ የመሳሰሉት ነገሮች ሁሉ አልተነሱም እና በኢትዮጵያ ውስጥ ያለ ሁኔታ ምን ይመስላል የሚል ሰፋ ያለ ነገር መሆን እንዳለበት ይሰማኛል ማለት ነው። በመንግስት በኩል የውይይቱን ወይም የድርድሩን አጀንዳ ዝርዝር ለማግኘት ያደረግነው ሙከራ አልተሳካም።